ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ወይም ኢንስፓሬሽናል ስፒች አነቃቂ ንግግር ስንል ስራው እንደ ስሙ ማነቃቃት ብቻ ሰዎችን ካሉበት፣ ከያዛቸው፣ ተስፋ ከቆረጡበት፣ አልችልም ካሉበት፣ አይሆንልኝም ካሉበት፣ ከጭንቀት ውስጥ ከሀዘን ውስጥ ማነቃቃትና ላይፍ ይሄ ብቻ አይደለም፣ ሌላ ዳይመንሽን አለ። ይህን ይህን ካረጋችሁ ከዚህ ውስጥ ማለፍ ይቻላል ብሎ ሰዎች እንዲወጡ እንዲወስኑ ማነቃቃት። የሰማችሁት ፍጹም ፍስሐን ነው። ፍጹም በቅርቡ የተጀመረው አንቂ አንደበት የተሰኘ የወጣት አንቂ ንግግር አቅራቢዎች ውድድር ፈጣሪም ነው። ስለ ውድድሩ ዓላማና ይዘት በምሽቱ ይነግረናል። አካዳሚካ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፐክት የሚያደርገው ወደ ሜዲሲን ሲድ ነው

በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ ቴክኖሎጂ ፈጠራ ስራዎችን ያቀረቡ አስር ሴቶች ከሰሞኑ ሽልማት ተበርክቶላቸዋል። ይህን የተመለከተው መሰናዶም በምሽቱ ይደመጣል እና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስ ይመራለው። ደሳሌ መኮንን ደግሞ የምስልና ድምፅ ምህንድስነውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን ኤደንገደሞ በድጋሚ እንደምናምሽታችኋል። በ በአዲስ አበባ የተባበሩት መንግስታት ድርጅት የ2030 አጀንዳን ለማስፈጸም በሚደረገው የሶስት ቀናት የመሪዎች ስብሰባ ላይ ለመሳተፍ አራት መቶ የሚደርሱ አፍሪካውያን ወጣቶች ተገኙ። ወጣቶቹ ስለ አየር ንብረት ለውጥ ዘላቂ ልማትን ማሳካትና ሴቶችና ህጻናትን ማጠናከር በአለም አቀፍ ገበያ ላይ የአፍሪካን ሚናን ማሳደግ መዋለ ንዋይና የመጣኔ ሀብት እንዲሁም ቴክኖሎጂ አካል ጉዳተኝነትና ወጣትነትን በመሳሰሉ ጉዳዮች ላይ ይወያያሉ በኢትዮጵያ የመንግስታቱ ድርጅት ተማሪዎች አስተባባሪ ካትሪን ሶዚ ወጣቶች እንደ አጋርም እንደ ተጠቃሚም እጅግ አስፈላጊ ናቸው ሲሉ በፎረሙ ላይ ተናግረዋል አያይዘውም መንግስትና የሀገራት መሪዎች አለም አቀፍ ግቦችን ለማስፈጸም ሀላፊነትና ተጠያቂነት ሊኖርባቸው ይገባል ብለዋል ተገኝተዋል። በደቡብ ሱዳን በቀንድ ከብቶች ሳቢያ በተለያዩ ጎሳዎች መካከል በተነሳ ግጭት ሰባ የሚደርሱ ሰዎች ህይወት ማለፉን የአካባቢው ባለስልጣናትና ምስክሮች ገለጹ። ዱክ በተሰኘው አውራጃ በነበረ ግጭት 14 ሰዎች ተገድለው ሌሎች 13 ደግሞ መቁሰላቸውን የደቡብ ሱዳን የማዕከላዊ ምስራቅ ፓንገሊ ግዛት ባለስልጣናት ገልጸዋል። የጆንገሊ ሀገረ ገዥ ቱኦንግ ማጆክ ለአሜሪካ ድምጽ በሰጡት ቃል በዱክ አውራጃ የሚገኘው የከብቶች ጣቢያ አሸባሪ ባሏቸውና ከጎረቤት ፓይቦር አስተዳደ አስተዳደር አካባቢ በመጡ ወጣቶች ጥቃት ደርሶበታል ብለዋል። ጥቃት አድራሾቹ ከብቶቹን ነተው ከወሰዱ በኋላ በድጋሚ ሰኞ ለት ማምሻውን መመለሳቸው ታውቋል። እሁድ ለት ከሱዳን አምራን ማህበረሰብ እንደመጡ የሚታመኑ ማህበረሰቦችም ኦሮቦኮና በተሰኘው አውራጃ ካሉ የከብት ማደሪያ ውስጥ እንስሳቶችን የዘረፉ ሲሆን በተነሳ ግጭት ሳቢያም ሰባት ሰዎች ሞተው ሌሎች አስር ሰዎች ጉዳት እንደደረሰባቸው የግዛቱ የጸጥታ አማካሪ ስቴፋን ሳላም አስታውቀዋል። ሳላም አረቦቹ ወጣ ቶች በፓያንግ ጋይ የሚገኘውን የከብቶች ማደሪያ ሊዘርፉ መጥተው ከእኛ በኩል ሰባት ሰዎችን ገድለዋል ብለዋል። የሁኔታም በካርቱምና ጁባ የሚገኙትን የዩናይትድ ስቴትስ ኤምባሲዎችን ሁለቱም አካላት ለውይይት እንዲመጡ የሚጋብዝ መግለጫ እንዲያወጡ አድርጓቸዋል። የፕሬዝዳንት ጆ ባይደን አስተዳደር ሩሲያ የስነ ሕይወት መሣሪያዎችን ልትጠቀም ትችላለች ሲል ይፋ አደረገ። ይህ መግለጫ የወጣው ሩሲያ ህገ ወጥ የኬሚካል መሳሪያዎች በአሜሪካ እርዳታ በዩክሬን እየተዘጋጁ ነው የሚለውን ክስ ዋይት ሀውስ ካጣጣለ በኋላ ነው። በዚህ ሳምንት የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ዩክሬን የኬሚካልና የስነ ሕይወት መሳሪያዎችን በዩናይትድ ስቴትስ እርዳታ እያዘጋጀች ነው ሲሉ ከሰዋል። ይሁን እንጂ የዋይት ሀውስ ቃል አቀባይ ጄም ፓስኪ ጉዳዩን ሩሲያ የራሷን የስነ ሕይወት መሳሪያ በመጠቀም ዩክሬንን ለማጥፋት መሰረት እየጣለች ነው በማለት አስመሳይ ሲሉ ምላሽ ሰጥተውበታል። በመጨረሻም ዩክሬን ሩሲያ ሆስፒታሎችን ደብድባለች ስትል ከሰሰች ስትል ዋሽንግተን የሩሲያ ወታደሮች በዩክሬን ማሪፖል ከተማ የሚገኝ የመዋለጃ ሆስፒታል ላይ ጥቃት አድርሰዋል የሚለውን ሪፖርት አውግዟል። በአንጻሩ ፖላንድ የሩሲያ ሰራሽ ጄቶች በዩናይትድ ስቴትስ የአየር ኃይል በኩል አድርገው ወደ ዩክሬን እንዲገቡ የማድረግ እቅድ ማቅረቧን ዩናይትድ ስቴትስ አልተቀበለችውም። የፔንታገን ቃል አቀባይ ጆን ኪርቢ ሉዓላዊ ሀገራቱ ለራሳቸው ማድረግ የሚሹትን ነገር ራሳቸው መወሰን ይችላሉ ነገር ግን እነዚህ ጄቶች ወደ እኛ ይዞታ አምጥተን በኋላም ወደ ዩክሬን ማዛወሩን ግን በአሁኑ ሰዓት የምናስበው ነገር አይሆንም ብለዋል። በተመሳሳይ የዋይት ሀውስ ቃል አቀባይ ጄም ፓስኪ አውሮፕላኖቹን ከዩናይትድ ስቴትስ የአየር ሰፈር አስነስቶ ወደ ጦር ቀጠና ማብረሩ የእኛም ሆነ የኔቶ ፍላጎት ለምን እንዳልሆነ ለመረዳት ግልጽ በመሆኑ የጦር ባለሙያ መሆን አያሻም ሲሉ ተናግረዋል። የዩክሬን የሆስፒታል ጥቃትን ተከትሎ የዩክሬኑ ፕሬዚዳንት ቮልዲሚር ዘለንስኪ ኔቶ በዩክሬን ላይ ምንም አይነት የአየር በረራ እንዳይኖር እንዲከለክል በድጋሚ ጥሪ ያቀረቡ ሲሆን ኃይሉ አላችሁ፣ ነገር ግን ሰብአዊነት ያጣችሁ ትመስላላችሁ ሲሉ ተናግረዋል። አድማጮች ለሐሙስ ምሽት የያዝኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሬ ጋቢና ቪ መሰናዶች ጋር ታመሹ ዘንድ ጋብዛለው። ኤደን ገረመው ከዋሽንግተን ዲሲ ኤደን ገረመውን ለአጫጭሮቹ ዜናዎች እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምፅ ራዲዮ ወደ እናንተ የሚቀርብ የወጣቶች መርሃ ግብር ነው። ለዛሬ በቅድሚያ ወደ ያዝንላችሁ መሰናዶ በመቀጠል እንሻገራለን። አንቂ አንደበት የተሰኘ የወጣት አንቂ ንግግር አቅራቢዎች ውድድር ከሰሞኑ ተጀምረዋል። ዶንኪቲዩ በተሰኘ አውታር ላይ እየቀረበ ያለው ውድድር ፈጣሪ ወጣቱ የስብዕና ግንባታ አሰልጣኝ ፍጹም ፍሳ ነው። ፍጹምን አመሻሹን በስልክ አግኝቸዋለሁ። አስቀድሞ በዘርፉ ምን ያህል እንደቆየና በዘርፉ ውስጥ ምን እንደሳበውም ይነግረናል። እንግዲህ ወደዚህ ዘርፍ አሁን ከተቀላቀልኩ አራት ዓመት ግማሽ እያረኩ ነው። ወደዚህ ዘርፍ የተቀላቀልኩበት ዋና ምክንያት ራስን መረዳት፣ ራስን ማወቅ ለህይወት በእጅና የሚጠቅም ነገር በፍለጋ ውስጥ ማግኘት ተያይዞ ደግሞ ኃላፊነት አብሮ ያመጣል። ያወቀው ነገር ለሰዎች ማሳወቅ እንደሚገባ ታውቃለህ። ብዙ ቦታ ያ ነገር ክፍተት ሆኖ ጎሎ ሰዎችን ደስተኛ ሰላማዊ፣ የተረጋጋ ህይወት እንዳይኖሩ ሲያደርግ ስታይ፣ በተመሳሳይ ያለህን ነገር ለሰዎች ለመስጠት ትንቀሳቀስ። በዛ ውስጥ ፋሽንን የማግኘት ነገር መጣና ወደዚህ ሙያ ውስጥ ገባሁ ማለት ነው። እንግዲህ ፍጹም በቅርቡ ደግሞ መነሻ ሀሳቡ ያንተ የሆነ ለየት ያለ ውድድር እየተከናወነ ይገኛል የውድድሩ መጠሪያ አንቂ አንደበቶች ይሰኛል ለመጀመሪያ ጊዜ ስለ ውድድሩ የሚሰሙ አድማጮችን ታሳቢ አድርገህ የውድድሩን ይዘት ባጭሩ አጋራል ውድድሩን ለመጀመረስ ምክንያት የሆነ ጉዳይ ምንድን ነው በጣም ጥሩ እንግዲህ ውድድራችን ሰዎችን የሚያነቃቁ ንግግሮች የሚቀርቡበትና በዛ ወጣቶች የሚወዳደሩበት ነው እንግዲህ ባደጉት ሀገራት ላይ ሞቲቬሽናል ስፒች አነቃቂ ንግግር ማድረግ የተለመደ ነገር ነው። እንደ ፕሮፌሽንም ተይዞ የሚሰራ ነገር ነው፣ እና እኛ ሀገር ደግሞ ኢንፋንት ስቴጅ ላይ ነው ያለው፣ ገና ድክ ድክ እያለ ነው የአነቃቂ ንግግር አድራጊዎች የስራ ኢንዱስትሪ። የእኛ አላማ ምንድን ነው? አንድ ትውልድ ላይ ለመስራት የሚያስችል አማራጭ መንገድ መፈለግ ነው። የተለመደው መንገድ ቆይቷል። ይሄ ቁጭ ብለህ የተወያየ ሰው ለመምከር ሰው ለመንገር የምታደርገው ነገር እየቆየ የመጣና አሁን ካለው ጄኔሬሽን ጋር አሁን ካለው ትውልድ ጋር የሚጣጣሙና ሁነኛ መፍት ብቸኛ ላይሆን ሆን ይችላል። ስለዚህ ምንድነው ነው አማራጭ ነገር ያስፈልጋል። ሰዎችን የምናነቃቃበት፣ የምናስተምርበት ሰዎች ለመማር ሳይሆን እንደው ለመዝናናት ውድድር ለማየት ቁጭ ብለው በዛው ከዛ ጎን ለጎን ደግሞ እየተማሩ እየተነቃቁ አዳዲስ ታሪኮችን የሚያበረታቱ የሚያጀግኑ ነገሮችን እየሰሙ ህይወታቸውን ለመለወጥ የሚያስችል ስንቅ የሚያገኙበት አዲስ ፕላትፎርም እንፍጠር ነው። እንደ አንድ አሰልጣኝ ነቦ ስታስብ አሻራ ማሳረፍ ትፈልጋለ። ለምሳሌ ኢትዮጵያ ውስጥ እንዳለ አንድ ስብና ግንባታ ላይ እንደሚሰራ ሰው አንድ የራስን አሻራ ማሳረፍ ትፈልጋለ። እሱን ለማሳረፍ ትውልድ የሚገነባበት፣ የሚማርበት፣ የሚታነጽበት አዲስ ፕላትፎርም መፍጠር። በተመሳሳይ ደግሞ አነቃቂ ንግግር አዲስ እንደመሆኑ የሚቃኝበት ዘይ የሆነ ነገር ማስቀመጥ ፈልገናል። በምን መልኩ ነው የኢትዮጵያውያን የአነቃቂ ንግግሮች ተናጋሪዎች መንገድ ምን መምሰል አለ ሳይንሱን ከውጭ ልንወስድ እንችላለን። የተለያዩ ነገሮችን ከውጭ እንወስዳለን። ግን ዘያችን የምናገርበት መንገድ፣ የምናነሳቸው ምሳሌዎች፣ የምንጠቅሳቸው ታሪኮች ኢትዮጵያዊ መምሰል አለባቸው፣ ኢትዮጵያዊ መሆን አለባቸው። ለምን ለወጣቱ ቅርብ መሆን አለ ስለዚህ ያንን ለሰዎች ቀረብ ለማድረግ ከሚያውቁት ታሪክ አንጻር፣ ከሚያውቁት ተረትና ምሳሌ፣ ከሚያውቁት የቅርብ ስኬታማ ሰው አንጻር እንዲቃኙትና እኔም እችላለሁ ብለው እንዲነሱ ለማድረግ የሚያስችል ፕላትፎርም ለመፍጠር አስበን የጀመርነው በዚህ መልኩ ይሄድ ነው። ውድድሩ ምንድን ነው? ማንኛውም ሰዎችን በአዎንታዊ መንገድ በበጎ መንገድ ሕይወታቸውን ለመለወጥ ብርቱ ጀግና እንዲሆኑ፣ አሸናፊ እንዲሆኑ ለማድረግ የሚያስችል ንግግር መናገር ይችላለሁ የሚል ሰው መጥቶ ያንን በውድድር መልክ የሚያቀርብበት ዳኞች አሉት፣ ተወዳዳሪዎች አሉት፣ የተለያዩ ዙሮች አሉት። በዚህ መልኩ ይሄድ ነው እና ነጠላ ትላንት ለለቅሶ ተጠቀምነው ብለን ዛሬ ቤተክርስቲያን አልሄድም ማለት አንችልም። ምክንያቱም የስሜታችን ወጪም ሊሆን ይችላል፣ ወራጅም ሊሆን ይችላል። ግን ደግሞ የሚነሳበት ቀን አለው ሁሌ ለማንሳት ፈቃደኛ እስከሆንን ድረስ ለለቅሶ የለበስነውን ነጠላ ልናመሰግንበት ደግሞ እንለብሰዋለን ማለት ነው። መመዘኛችሁ ምንድን ነው? አንድ ወጣት ወይም አንድ ተወዳዳሪ መጥቶ በእናንተ መድረክ ላይ አነቃቂ ነው ብሎ የሚያምነውን ንግግር በሚያደርግ ጊዜ ጥሩ ንግግር ነው፣ መልካም መንገድን ይዘዋል እንድትሉ የሚያደርጓቸው መመዘኛዎች ምንድን ናቸው? በአጠቃላይ ንግግር የራሱ ሳይንስ አለ። እንደ ኮሚኒኬሽን፣ አንድ ኮሚኒኬት የሚያደርግ ሰው፣ መልዕክት የሚያስተላልፍ ሰው አነቃቂ ባይሆን እንኳን ሊያሟላ የሚገባቸው መሰረታዊ ነገሮች አሉ። የታሪኩ ፍሰት፣ የመረጠው ሃሳብ፣ ያቀረበበት መንገድ ኮንፊደንሱ፣ ታይም አጠቃቀሙ፣ እዛው ሲጠቀም የተጠቀማቸው የታሪክ ምሳሌዎች መዋደዳቸው፣ አብሮ መሄዳቸው፣ በተመሳሳይ ሁኔታ ስሜት በሚፈጥር መልኩ ማቅረቡ የሚሉት ነገሮች መሰረታዊ መለኪያዎች ናቸው። ለምሳሌ አንድ ሰው መጥቶ ታሪኩን ሲያቀርቡ እኮ ታሪኩ የራሱ ታሪክ ነው በጣም ጥሩ ሊሆን ይችላል። ግን ያንን በምን መልኩ አቀረበው ሚሊዮን ኢትዮጵያውያንን፣ ብዙ ሺህ ወጣቶችን ከመቀመጫቸው አስነስቶ ሕይወታቸውን ለመለወጥ ዋው ለካ እንደዚህ ነው፣ ይህማ ከሆነ እንደዚህ ማድረግ አለብኝ ወደሚል ወደ ውሳኔ ደረጃ ማነቃቃት ይችላል ወይ ብለን በዛ መልኩ ለማየት እንሞክራለን። ግን ዋነኛው መለኪያ ዓለም አቀፍ የሆነ ስታንዳርድ አለ። አንድ ሰው ስፒች ሲያደርግ ንግግር ሲያደርግ ሊያሟላቸው የሚገቡ ስታንዳርዶች አሉ። እነሱን እያየን ከዛ ጎን ለጎን ደግሞ ያመጡበትን መንገድ፣ ስሜታቸውን፣ የማነቃቃት አቅማቸውን እያየን በዛ እንመዝናለን። ወደ ውድድር ሲመጡ ግን መጀመሪያ የሶስት ደቂቃ ስፒች ይልካሉ። ሁሉም ሰው አይደለም የሚመጣው። በመረጡት ርዕስ ላይ አነቃቂ የሚሉትን የሶስት ደቂቃ ንግግር ይልኩልናል እሱን አዳምጠን ነው ወደ ውድድር የምናመጣቸው። ይህ ሰውዬ ሊቀርብ የሆነ የሚሰጠው ነገር አለ የሚያቀርበው ነገር አለበት፣ አምነን የመረጥናቸው እናመጣለን። የመጀመሪያ ዙር ካለፉ በኋላ ደግሞ መሰረታዊ የንግግር ክህሎት፣ የአነቃቂ ንግግር አድራጊነት ክህሎት ስልጠና ደግሞ ይሰጣችኋል ማለት ነው። የውድድሩ ሀሳብ አዲስ ከመሆኑ ጋር ተያይዞ የገጠማችሁ ፈተና ይኖር ይሆን? የምትፈልጉትን ያክል ተወዳዳሪና የሀሳብ ግብአትስ አገኝታችኋል? እንዳልከው መጀመሪያ ላይ ትንሽ ስጋት ነበር፣ ግን እኔ ይታየኝ ነበር የውድድር የተወዳዳሪ እጥረት ያጋጥማል ብዬ አላስብም። ለምን በስልጠናም የወጣቶቹም ልብ ስለማይ ጥሩ መንሰራራት እያሳየ ነው። ኢትዮጵያ ውስጥ ይሄ ማነቃቃት ነገር ስልጠና፣ ሞቲቬሽናል ስፒች፣ የስብዕና ግንባታ ነገሮች ጥሩ መነቃቃት ስቴጅ ላይ ነው ያሉት፣ እና እንደውም አሁን ይሄ አሁን ያለንበት ጊዜ ሞቲቬሽን ነው እያለ ሁላ እየተነጋገረ ነው። ግን ዞሮ ዞሮ ምናልባት ሰው ደፍሮ ላይመጣ ይችላል ብለን እንሰጋ ነበር። ግን ምዝገባ ኦፕን ካደረገ የተከፈተን በኋላ እና እናውንስ ካደረግን በኋላ ካሰብነው በላይ በመጀመሪያ ዙር እንኳን ወደ መቶ ሀያ ሰዎች ናቸው የተመዘገበው። ስለዚህ ከዛ ውስጥ ወደ ዘጠና የሚሆኑትን ይዘን ነው ውድድር የጀመረው። የተወዳዳሪ እጥረት አላጋጠመንም። እኛ ከገመት ነው የተሻለ ሆኖ ነው የተጀመረው። ኮንተንቶቹንም ስናይ ልጆቹ ይዘው ሲመጡት ሀሳብንም ስንመለከት ጥሩ ነው። እንደውም አንዳንዱ ካሰብነውም ውጭ በጣም እኛንም የሚያስገርሙ የሚያስደንቁ ታሪኮች ጭምር ተወዳዳሪዎች መጥተዋል። እግዚአብሔር የተመሰገነ ይሁን ብዙ ይሄ ነው የምንለው የከበደ ነገር እስካሁን አላጋጠመንም ግን ከዚህ ቀጥሎ ውድድሩ ሁለተኛ ዙር ሶስተኛ ዙር አራተኛ ዙር እንዴት እያማረና የሰውን ቀልብ እንደያዘ መቀጠል ይችላል የሚለው ላይ ሰተን እየሰራ እኔ ሙሉ አካል እያለሁ ከዚህ አደጋ በፊት ሞዴል አድርጌ መወስዳቸው ሰዎች ነበሩ የት ነበርሽ ንጉሴ መጋቢ ሐዲስ እሸቱ ሳአሊ ብሩክ የሺ ጥላ በጣም ማደንቃቸው ምን አለበት ስብዕና ከሚጎል አካል ጎሎ ስብዕና እንደነሱ ሙሉ ቢሆን። ስለዚህ ይሄ አደጋ ሲከሰት ወዲያው አይምሮ ውስጥ የመጡት እነሱ ናቸው። በቃ እኔም ይሄ ነገር በሕይወቴ ተከሰተ። በቃ እኔ ደግሞ በእንዲህ አይነት ሁኔታ በዊልቸር ስራዬን ሰርቼ ለብዙዎች አርአያ መሆን እችላለሁ ብዬ ነው የተነሳሁት። በቅርብ ዓመታት ውስጥ የአነቃቂ ንግግሮችና የግል ክህሎት ማጎልበሻ ስልጠናዎች እየተስፋፉ እንደሆነ አንተም ቀደም ብለ ጠቅሰሃል። እየተስፋፉም ነው። መስፋፋታቸውን በበጎ የሚመለከቱ የመብዛታቸውን ያክል ወደ ተጨባጭ ውጤት ያልተለወጠ ሀሳባዊነት ብቻ ሆነው እንዳይቀሩ የሚሰጉም አልጠፉም። እንደዚህ በየመድረኩና በመሰሉ ውድድሮች ላይ የሚሰሙ መልካም ሀሳቦችን የምር ህይወት ቀያሪ መላዎች ለማድረግ የሚቻለው እንዴት ነው? በጣም ጥሩ ጥያቄ ነው። እዚህ ጋ አሁን በደንብ ግልጽ መሆን ያለበት ነገር አለ፣ መለየት አለበት። አሁን የሞቲቬሽናል ስፒች ወይም ኢንስፓሬሽናል ስፒች፣ አነቃቃቂ ንግግር ስንል ስራው እንደ ስሙ ማነቃቃት ብቻ ነው። ሰዎችን ካሉበት፣ ከያዛቸው፣ ተስፋ ከቆረጡበት፣ አልችልም ካሉበት፣ አይሆንልኝም ካሉበት፣ ከጭንቀት ውስጥ፣ ከሀዘን ውስጥ ማነቃቃትና ላይፍ ይሄ ብቻ አይደለም። ሌላ ዳይመንሽን አለ። ይህን ይህን ካረጋችሁ ከዚህ ውስጥ ማለፍ ይቻላል ብሎ ሰዎች እንዲወጡ እንዲወስኑ ማነቃቃት ነው። ከተነቃቁ በኋላ ደግሞ ረዣዥም ስልጠናዎች አሉ የሶስት ወር የወር፣ የአስራ አምስት ቀን ስልጠናዎች አሉ። እነሱን ስልጠና ወስደው ህይወታቸውን ይቀይራሉ ማለት ነው። ስለዚህ አድማጮች ለይተው ማየት ያስፈልጋል። አነቃቂ ንግግር ሰዎችን መነካካት፣ መቆስቆስ፣ ለለውጥ እንዲነሳሱ፣ እንዲጀግኑ ማነሳሳት ነው። ከዛ መዋጋት ኃላፊነት መውሰድ አለበት። መዋጋት ለማሸነፍ ረዥም ጊዜ ነው የረዥም ጊዜ ፕሮሰስ ነው የሚሆነ የሞቲቬሽኖች አላማ ግን በየጊዜው ቦታ እንዳትመለስ እያነቃቁ ደምህን እያሞቁ ወደፊት እንድትሄድ ማድረግ ይሄን ለማስቀጠል ደግሞ የሚያስችሉ መሰረታዊ ስልጠናዎች የሚሰጡባቸው ደግሞ ስልጠናዎች አሉ። እነሱን ስልጠናዎች ስትወስድ ከሞቲቬሽን ቀጥሎ የተሻለ ስንቅ የሚሆን ነገር ታገኛለህ። ለምሳሌ ብዙ ሰው ይነቃቃል፣ ይጀምራል፣ ተመልሶ ደግሞ ይተዋል። ለምንድን ነው ሀያ ዓመት አስራ አምስት ዓመት ሰውየው ጋር የተቀመጠው ፕሮግራም ሰብኮንሸስ ፕሮግራም የተደረገው አብሮ የኖረ ማንነት በአምስት ደቂቃ ሞቲቬሽን አይቀኛል። ልክ ከአንገት በላይ ህክምና ሄደህ እግሬ ልታከም እንደማትለው ሞቲቬሽንም ከአንገት በላይ ብለው ከአንገት በላይ ሕክምና ነው። እዛ ጋር ያነቃቃል። ከዛ በታች ያለውን ለመታከም ደግሞ ቀጣይ ስራዎች ያስፈልጋሉ ማለት ነው። ከዚህ ጋር ተያይዞ አንድ ግልጽ መሆን ያለበት ለምሳሌ ሰው መጠጥ እንዲጠጣ፣ ጫት እንዲቅም፣ ሲጋራ እንዲያጨስ፣ በተለያዩ አሉታዊ የሆኑ ሱሶች እንዲያዝ በየቀኑ ማነቃቂያ ይሰራል። በአውንታዊ መንገድ የሚደረጉት ማስታወቂያዎች እንደውም አልተሰሩም። ከዚህ አንጻር የበለጠ ሁሉም ሰው ተነቃቅቶ አባት ልጁን ማነቃቃት አለበት፣ በየጊዜው ቤተሰቡ ማነቃቃት አለበት፣ አለቃ ሰራተኞቹን ማነቃቃት ማበረታታት አለበት። ስለዚህ እንደዚህ አድርገን ነው ተበረታተን ተያይዘን ካለንበት ፈታኝ ሁኔታ ሀገራዊ ችግር ወጥተን የበለጸገ ሀገር ትልቅ ሀገር መገንባት የምንችለው። እንደዛ ስለሆነ ሰዎች ማየት ያለባቸው በተቃራኒ ያሉ አፍራሽ ነገሮች ምን ያህል እየተሰራባቸው ነው ብዙ ብር ኢንቨስት ተደርጎ ጭምር ሰዎች ወደዛ እንዲገቡ በየጊዜው የመሳብ ስራዎች ስለሚሰሩ ይሄኛውን እንደ ፖዘቲቭ እንደ አዎንታዊ አርጎ መውሰድ፣ ግን ረዥም ስራ መሰራት አለበት። ቀጣይ ስራ መሰራት አለበት። በጋራ መሰራት ያለባቸው ስራዎች አሉ የሚለው ትክክል ነው። ሁላችንም ኃላፊነት ይሆናል ማለት ነው። እጅግ በጣም አመሰግናለሁ። ፍጹም ፍስሀ በአነቃቂ ንግግሮች አቅራቢነት እንዲሁም በግል ክህሎት አሰልጣኝነት ትታወቃለህ። በቅርቡ ስለተጀመረው አንቂ አንደበቶች ስለተሰኘ የአነቃቂ ንግግሮች ውድድር ስለነገርከን፣ ስላብራራህልን በአድማጮች ስም በእጅጉ አመስጋኝ ነኝ። መልካም ቀን ይሁንልህ። አመሰግናለሁ። ጊዜ ያክብርልኝ። ሊያግዙ የሚፈልጉ አብረው መስራት የሚፈልጉ አካላት ካሉ ክፍት ነው። ለመጨመር ለማገዝ፣ ለማጠናከር ሁሌም ኮንታክት ቢያደርጉን ደስ ይለናል። አመሰግናለሁ። ጋቢና ቪኦኤ ነው በመከታተል ላይ ያላችሁት። ከአሜሪካ ድምፅ አብራችሁን ስለሆናችሁ በእጅጉ አመሰግናለን። ወደ ቀጣዩ ዘገባ እንሻገር። የሳይንስና ከፍተኛ ትምህርት ሚኒስቴር ስቴም ኢነርጂ ከተሰኘ መንግስት ያልሆነ ተቋም ጋር በመተባበር በኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች የተመረጡና የማህበረሰቡን ችግር መቅረፍ የሚችሉ የቴክኖሎጂ ፈጠራ ስራዎቻቸውን ልዩ ብቃት ላሳዩ አስር ሴት ተማሪዎች ሽልማት አበርክተዋል። ሽልማቱ በተለይ በቴክኖሎጂ ዘርፍ የሚታየውን ጾታዊ አለመመጣጠን ለመቅረፍ እንዲሁም እጅግ አናሳ የሆኑ የሴቶች ተሳትፎ ለማሳደግም እንደሚረዳ ተገልጿል። ስመኝ ሸቆየ ዝርዝሩን ትነግረናለች። ከጅማ ዩኒቨርሲቲ በኤሌክትሪካልና ኮምፒውተር ኢንጂነሪንግ የተመረቀችው ሱማያ ሁሴን በአርባ ምንጭ የሁለተኛ ደረጃ ትምህርቷን ስትማር ጀምሮ ለሳይንስ ትምህርቶችና ለቴክኖሎጂ ውጤቶች ልዩ ፍቅር እንደነበራት ታስታውሳለች። በትምህርት ቤቷ ውስጥ በነበረው የፈጠራ ክለብ የነበራት ተሳትፎም ለኤሌክትሮኒክስ ውጤቶች የተለየ ትኩረት እንዲኖራት ረድቷታል። ሆኖም ከማህበረሰቡ የሚደርስባት ተጽዕኖ ግን ፈታኝ እንደነበር ትገልጻለች። ማህበረሰባችን ላይ የሆነ የተጣለ አንድ አስተሳሰብ አለ። ሴቶች ሲባል የሆነ የሚሰጣቸው ኢሜጅ አለ። ወንዶች ሲባል እና ኤሌክትሮኒክስ ስታገኝ ምናምን ስትቀኝ ሲሉ ምን እንዴት እንደ ወንድ ያረጋታል ምናምን የሚሉ ኮሜንቶች አሉ። አካዳሚካሊ ደግሞ ጥሩ ግሬድ ምናምን ሲኖርሽ ሁሉም ኤክስፔክት የሚያደርገው ወደ ሜዲሲን ሲድ ነው እና ኢቨን ክላስ ስከ እናደርግ ምናምን ከአስተማሪዎቻችን ጋር እንድንም መማር የምትፈልጉት ምናምን ሲሆነ ወደ ኢንጂነሪንግ ወደ ኤሌክትሪካል ወደ ኮምፒውተር ወደዛ ደስ ይለኛል ማለት ምን ሆነሽ ነው ውጤት እያለ አንቺ ማማር ያለብሽ ሜዲሽን ነው። የሆነ ነገር እያደረኩ እንዳለው እንዲሸማ የሚያደርጉ ኮሜንቶች ነበሩ። በሐዋሳ ዩኒቨርሲቲ ኮምፒውተር ሳይንስ የተመረቀችው ሳምራዊት ኢዛናም በቴክኖሎጂ ዘርፍ ለሰው ሰራሽ ልህቀት ወይም አርቲፊሻል ኢንተለጀንስ የነበራት ተሳትፎ በበርካቶች ዘንድ ተቃውሞ ገጥሞታል። በተለይ የመመረቂያ ፕሮጀክቷን በብዛት ወንዶች የሚሰሩትን የፈጠራ ስራ ለመስራት መወሰኗ ተይ ይቅርብሽ የሚሉ ምክሮችን እንዳስከተለ ትናገራለች። ያን የራሱ ፕሮጀክት ታይትላችንም ስንመርቅ በቃ ኤቭሪዋን በዚህ አጭር ጊዜ ውስጥ በፍጹም ልጨርሻችን። በቃ በዛ ላይ እንዴት አርግሽ፣ እኛ ደግሞ ሴቶች በብዛት እንደዚህ ኮዲንግ ላይ ብዙ ጊዜ ግቢያችን ውስጥ ራሱ ብዙ ሰው በቃ ሴቶች ኮድ አያደርጉም አን አይደለ፣ የወንዶች ነገር ተብሎ ነው የሚታሰበው ብዙ ጊዜ ና በቃ ኮድ ማድረግ የራሱ የሆነ እንደ ዊርድ ነገር ነበር የሚያሳየኝ ነገር እና ብቻ ብዙ ሰው አቲቲዩ አይነት ፕሬሸር ነበር በጣም ሲጭንብኝ የነበረው ከብዙ ሰዎች። ግን በቃ ይሄን ነገር ማድረግ አለብኝ ምንድን ነው እንዳልችል የሚያደርገኝ ብዬ ደፍር የገባውበት በጣም አልሽቶኝ ነበረ። ምክንያቱም በጣም አጭር ጊዜ ነበር የተሰጠን። ክላስ አለ፣ በዛ ላይ ኤግዛሞች አሉ፣ የእያንዳንዱ ኮርስ ደግሞ ሌሎች ፕሮጀክቶችም እንሰራለን ሊደር ስለሆነ እና አብዛኛው ፕሬሸር በቃ በጣም ብዙ ፕሬሸር ነበረብኝ የዛ ሰሞን ሱማያና ሳምራዊት ግን ከማህበረሰቡ የሚደርስባቸው ጫና ሳያሸንፋቸው ሴቶች በብዛት በማይሳተፉበት የሳይንስ ቴክኖሎጂ ኢንጂነሪንግና ሂሳብ የትምህርት ዘርፍ በልዩ የፈጠራ ስራ ውድድር አሸንፈው ሀገር አቀፍ ሽልማቶችን ከተቀበሉ አስር ሴት ተማሪዎች መካከል ሁለቱ መሆን ችለዋል። የሳይንስና ከፍተኛ ትምህርት ተቋማት ሚኒስቴር ስቴም ከተሰኘና ተማሪዎችን በሳይንስና ቴክኖሎጂ የትምህርት ዘርፎች የሚያበረታታ ተቋም ጋር በመተባበር ማህበር በመላው ኢትዮጵያ ከሚገኙ የመንግስት ዩኒቨርሲቲዎች በፈጠራ ስራቸው ለተመረጡ አስር ሴት ተማሪዎች ሽልማት የሰጠ ሲሆን ሴት ተማሪዎቹ የማህበረሰብን ችግሮች መፍታት የሚችሉ የቴክኖሎጂ ውጤቶችን ሰርተው አቅርበዋል። ለምሳሌ ሳምራዊት የሰራችው የአበባ ምርትንና የግብርና ውጤቶችን ለማሳደግ የሚረዳ ሰብሉ በምርት ላይ እያለ በበሽታ መጠቃት ወይም አለመጠቃቱን የሚለይ ቴክኖሎጂ ነው። የአበባ ተክል መታመም እና አለመታመሙ በኤአይ የታገዘ ሲሆን እስካን አድርጎ ይሄ ነገር ኢንፌክተድ ነው ወር አይደለም በዚህ ጊዜ ኢንፌክተድ ሆኗል የሚል ነው። አግሪካልቸሩ ላይ በጣም ብዙ ነገር መለወጥ ይችላል። ምክንያቱም አሁን እኔ ያሰለጠንኩት ማሽኑ ታሰለጥኛዋለች። ዋናው ስራ እሱ ነው። ኤአይ እንደዛ ነው። ልክ እንደ ሰው እንዲሰራ ማድረግ ስለሆነ ማሽኑ ዋና አላማው እና እኔ አሁን ያሰለጠንኩት በሮዝ አበባዎች ሰጥቸው ነው ግን የሌሎችም ክሮፖችን ምናምን ሰተሹ ማሽኑን ካሰለጠንሹ ሞዴሉን ካሰለጠንሹ ለኤቭሪቲንግ መስራት ይችላል። ለአግሪካልቸሩም፣ ለብዙ ነገሮች በብዙ ሽንኩርት፣ ቲማቲም፣ ለብዙ ነገሮች መስራት ይችላል። እና ስኮፕ በጣም ሰፊ ነው። እኔ አሁን ለፕሮጀክቱ ጀስት ካለኝ ታይም አንፃር እና ካለኝ ሪሶርስ አንፃር ለዛ ነው አነስ አድርጌ በሮዝ ብቻ ያደረግኩት እንጂ ሞዴሉ በጣም ብዙ ነገር ሊሰራበት ይችላል። ሱማያም እንዲሁ የሰራችው የቴክኖሎጂ ውጤት በተለይ ማየት ለተሳናቸው የህብረተሰብ ክፍሎች ማንኛውንም የህትመት ውጤት ማንበብ እንዲችሉ የሚያግዝ መሆኑን ትገልጻለች። ከኢሜቶች ላይ ቴክስት ኤክስትራክት መደረግ እንደሚችል የሆነ ጽሁፍ አነበብኩኝ። ከፎቶ ላይ ቴክስቱን ኤክስትራክት አድርገን መውሰድ ከቻል አንድ ማሽን መጽሐፍ ሊያነብ ይችላል ማለት ነው። አንድ ማሽን መጽሐፍ ማንበብ ቻለ ማለት ማንበብ ለማይችሉ ወገኖቻችን ትልቅ የሆነ እንትን ይኖረዋል የሚል ነገር አስብ ነበረ። እና ምንድነው የሚያደርገው? ስታንድ አለው። ስታንድ ላይ መጽሐፉን መክፈት ና ማስጀመር ነው። ለሁለት ቋንቋ ነው የሚሰራው፣ አማርኛ ና እንግሊዝኛ ነው ለጊዜው እየሰራ ያለው እና ላንጉጅ ፌሊክስ የሚያደርግበት ሜኑ አለ። ኦራል ሜኑ ነው። በተኖች አሉት ከሰላምታ ካቀረበ በኋላ በምን ቋንቋ ነው የምታነበው የሚለውን በእንግሊዝኛም በአማርኛ የሚጠይቀር ከዛን ሪስፖንስ ሲሰጠው በታይሚንግ ይጠብቀዋል ማለት ነው። እዚህ ቋንቋ ይመርጣል። ቋንቋ ከመረጠ በኋላ ዲቫይሱ መጽሐፉን እስካን አድርጎ ማንበብ ይጀምራል ማለት ነው። የተቀመጠው ሰው የሚጠበቅበት አስጀምሮ ማዳመጥ ነው ማለት ነው። በኢትዮጵያ የቴክኖሎጂ ዘርፍ የሚሰማሩ ሴቶች ቁጥር ከአስር በመቶ ያነሰ እንደሆነ የመንግስት መረጃዎች ያሳያሉ። ለዚህ ደግሞ ዘርፈ ብዙ ምክንያቶች ቢኖሩም በቅርብ ካሉ ከእኩያ ወንድ ተማሪዎችና የትምህርት ቤት ማህበረሰብ የሚደርሰው ጫና እንደሚያይል ሳምራዊት ትገልጻለች። ጫናው በብዙ መንገድ ይመጣል። አንዳንድ ሰው ላይ እየረዳሽም ይመስለዋል። ረቪ ነገር እኮ ምቺው ነገር አይመስልም፣ ከባድ ይመስላል። ሊቀርብሽ አይሻልም ብሎ ይሆናል አደለን? ኮንፊደንሴሽን እየገደለው ግን ራሱን እንደ ጥሩ ሰው ለማድረግ ይሞክራል። በተለይ አሁን በእኛ ኤጅ ያሉ ጓደኞችሽ ወንዶች፣ በተለይ ደግሞ አሁን ብዙ ጊዜ ሊደር የሚሆኑትን ወንዶች ናቸው እና በእኛ ዲፓርትመንት ደግሞ ሴቶች እንኳን ብል ሊደር ከሆኑ ኮዲንግ ፓርቱ ላይ፣ የኮምፒውተር ፓርቱ ላይ ብዙ እነሱ አይሳተፉበትም። ወንዶቹ ናቸው እንዲሰሩ ቢደረጉት እና ሴቶቹ ደግሞ ቲዮሪ ፓርቱን ነው የሚሰሩት። እና በዛ በዛ ኧረ፣ አንቺ ይሄ ነገር ግን እንዴት ነው ምናምን ነው በቃ እና አስተማሪዎች ማሆን አንዳንዱ ይሄ ነገር እኮ ከባድ ነው። በማስተርስ ደረጃ ነው የሚሰራው። በአጭር ጊዜ ውስጥ መስራት ግን አይከብድሽም? አረ ከባድ ነው ምናምን እና በቃ ኤቭሪዋን እንደዚህ ነው ሲል የነበረው። እንደ ጥሩም ጎን እያሰቡት ሊሆን ይችላል፣ እንደ መጥፎም ሊያስቡት ይችላሉ። እንደ ሰጀሽንም እንደ ምክርም አርገው የሚያመጡት ምንድን ነው፣ ይሄ ነገር ከባድ ነው፣ በዛ ላይ ሴት ነሽ ይከብድሻል፣ ብዙ ጊዜ እንደዚህ አልተለመደም፣ ይቅርብሽ አይነት ነገር ነው። ሳምራዊት ይህን ጫና እንዴት አለፈችው? ልምዷን ለወጣት ሴቶች ታካፍላለች። መቼም ቢሆን ተስፋ መቁረጥ የለብንም። ጠንካራ መሆናችንን ማሳየት አለብን። ምክንያቱም እኔ አሁን ራሴን ነው ፕሩብ ያደረግኩት በዛ መሀል ምን ያህል ጠንካራ እንደሆንኩኝ ነው እንዳውቅ የረዳኛ እና አሁን ከዚህ በኋላ ለሚመጡብኝ ቻሌንጆች እንኳን ያን ደፍሬ እነዚህ ነገሮች በማድረጌ ፕላስ ደግሞ ለሽልማት ድረስ በቅቼ ተሸልሜ ብዙ ነገሮችንም በዚህ ፕሮጀክት ምክንያት ስላየሁን ምን ያህል ብጥር ሰክሰስፉል መሆን እንደምችል ስለገባኝ መቼም ተስፋ መቁረጥ እንደሌለብን እኛ ሴቶች በጣም በጣም ብሪሊየንት እንደሆንን መጣር ብቻ እንደሚጠበቅብን እና ሶሽቲያችን ላያችን ላይ የጫነውን ነገር አሸንፈን ብዙ ነገሮችን ለውጥ ማምጣት እንደምንችል ማሳየት ፈልጌ ነበረ። ለጓደኞቼም ፕሩቭ ስላደረግኩኝ፣ ለራሴም ደግሞ ፕሩቭ ስላደረግኩኝ በጣም ደስ ብሎኛል። ሶማያም ሴት ተማሪዎች የጋራ መድረክ የሌላቸው መሆኑ ለመረጃ ክፍተት እንደሚያጋልጣቸው እና ድጋፍ በማጣት ከህልማቸው እንዲርቁ እንደሚያደርጋቸው በመግለጽ የራስ ጥንካሬን ታበረታታለች። በየ ዩኒቨርስቲውም በየቦታም ይህንን ለመደገፍ ተብለው የተዘጋጁ ተቋማቶች አሉ ልክ እንደነ ስቲል ፓወርስ ኒት ሲነርጂ ምናምን ያሉ ማለት ነው። አንፎርኔትሊ ግን ይሄ ኤክስፖዝ ያለንኩ ነበር ለእነዛ ኢንስቲቱቶች ማለት ነው። በዛ ሰዓት ላይ የማገኘው ሰፖርት የነበረው አንድ ከመምህራኖች አድቫይዘራችን በጣም ሰፖርቲቭ ነበር። ፕላስ ከቤተሰብ እና ፐርሰናሊ ከማውቃቸው ሰዎች ነበር ድጋፍ ሳገኝ የነበረው ማለት ነው። ግን አሁን ግራጅዌት አድርግ ከወጣ በኋላ ያለውን ኤንቫሮመንት ድጋሜ ሲመለከት ነበሩ ተቋማት። ለምሳሌ ስቲም ሲነርጂ በየዩኒቨርሲቲ ኦፊስ አላቸው እና ብዙ ድጋፍ ያደርጋሉ። ሌላው ነገር ግን እንደዚህ አይነት ነገር አስቦ እንትን እንትለማለት ከድጋፉ መጀመሪያ ራሳችን ጋር ያለው ሞቲቭ በጣም የሚወስ ይመስለኛል። ሱማያና ሳምራዊት በፈጠራ ስራቸው ያገኙት ሽልማት ስራቸው አድጎ ህብረተሰቡ ጋር መድረስና ጥቅም መስጠት የሚችልበትን መንገድ እንዲፈልጉ አበረታቷቸዋል። ሱማያ በአሁኑ ሰዓት የፈጠራ ስራዋን ለማሳደግ እንዲረዳት በአዲስ አበባ ዩኒቨርሲቲ ሁለተኛ ዲግሪዋን እየተማረች ሲሆን፣ ሳምራዊትም በሰው ሰራሽ ልህቀት እውቀቷን አሳድጋ ሌሎች ተጨማሪ የፈጠራ ውጤቶችን ለመስራት መንገድ ጀምራለች ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽን አመሰግናለሁ ወደ መጨረሻው ዘገባ እንሻገር የሶማሊያ ህግ አውጪዎች ለሴት እንደራሴዎች 30 በመቶ መቀመጫ ለመክፈት የገቡትን ቃል አለማክበራቸው ተገልጿል የኮታውን ግማሽ ያህል ሴቶች ያልተገኙት ባህላዊ የጎሳ መሪዎች የሴቶችን መመረጥ ባለመፍቀዳቸው እንደሆነም ተነግሯል ኤደን ገረመው የሶማሊያ የሴቶች ማህበር ሊቀመንበር ባቱሎ አህመድ ጋምባሌ በዘንድረው የዓለም አቀፍ የሴቶች ቀን የሚያከብሩት ነገር የላቸውም። ጠቅላይ ሚኒስትር ሞሐመድ ሮብሌ በተጓተተው የሶማሊያ የፓርላማ ምርጫ ውስጥ በሀገሪቱ የህግ አውጪ ምክር ቤት ሴቶች ሰላሳ ከመቶ መቀመጫ እንዲኖራቸው የማስቻሉን ጥረት እንዲመሩ ነበር የሾሟቸው። ነገር ግን ጋምባሌ ሴት ተወዳዳሪዎች የወንዶች የበላይነት በሰፈነበት በሶማሊያ ማህበረሰብ ውስጥ ተቀባይነትን አጥተዋል ይላሉ። የምርጫው አካሄድና አፈጻጸም ከተስማማንበት የተለየ ነው። እያንዳንዱ ሶስትና ከዚያ በላይ መቀመጫ ያሉት ማህበረሰብ ለሴቶች አንድ መቀመጫ በኮታው መሰረት መተው ነበረበት። አንዳንድ የጎሳ መሪዎች ሕግ አውጪዎችን ለመምረጥ ቁልፍ የሆነ ሚና ያላቸው ቢሆንም ሴቶች ወደ አመራር እንዳይመጡ ገድበዋል ይላሉ ጋምባሌ። 275 መቀመጫ ባለው በሶማሊያ የታችኛው ምክር ቤት ውስጥ እስካሁን ድረስ ጎሳዎቹ የሾሙት 44 ሴቶችን ብቻ ነው። 30 በመቶ የሚለውን የፓርላማ ኮታ ለመሙላትም እንዲሮፓውያን አቆጣጠር እስከ መጪው መጋቢት 15 ድረስ 40 ሴቶችን መምረጥ ይኖርባቸዋል። ይሁን እንጂ ጋምባሌ በዚህ ወቅት 30 በመቶ ቦታ ማሟላት የማይ። ተመልካቾቻችን እንዲሁም አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስ ነው ደግሞ ደሳሌ መኮንን። እስካሁን ድረስ አብረን ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።